the voice of America. የትግራይ ክልል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል በኢንጂነር ስመኘው በቀለ ሞት የተሰማቸውን ሐዘን ገልጸዋል። የትግራይ ክልል መስተዳድርና በግላቸው ቤተሰባቸውን ለማገዝ እንደወሰኑ መናገራቸውን ጠቅሶ ዓለም ፍስሀ ከመቀለ ዘገባ ልኮልናል። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል በኢንጂነር ሲመኘው በቀለ ሞት የተሰማቸውን ሀዘን እሁድ ሀምለ 22 2010 ዓ ም ለጋዜጠኞች ሲገልጡ የትግራይ ክልል መስተዳደርና በግላቸው ለቤተሰቡ ለማገዝ እንደወሰነው ተናግረዋል። በመጀመሪያ ለቤተሰቦቹ፣ ለስራ ባልደረቦችና ለሁሉም ኢትዮጵያውያን በልማት አንበሳው ኢንጂነር ሲመኘው በቀለ መስዋዕትም ሆን የተሰማኝ መሪር ሀዘን ሲገልጥ ለሁላችንም መጥናነት እመኛለሁ። በተለይ ደግሞ በቦታው ላይ ያሉ ሰራተኞች ዶክተር ደብረፅን ለኢንጂነር ስመኘው በቀለ ከሰባት ዓመታት በፊት አውቀዋለሁ። የዳሴ ግድቡ ቦርድ ሰብሳብ ስለነበርኩ በቅርብ አውቀዋለሁ። ኢንጂነሩ በጣም ጠንካራና ታታሪ መሪ ነበር። በዚህ መቋተማ ቦታ ይህን ያህል ዓመታት ሲሰራ እረፍት ጠይቀው የማያውቅ ጅግና ነበር። በመጀመሪያ በምክትል ስራ አስኪያጅ የተመደበ ኢንጂነር ሲመኘው በቀለ በጥቂት ወራት ዋና ስራ አስኪያጅ ለመሆን የበቃ ታታሪ ነው። አቅሙንና የመምራት ብቃቱን በየጊዜው ያደገ ውጤታማ ስራ የሰራ ሁሌ የማይረሳ ጀግና ነው ብለዋል። ጀግናው በድንገት ስለተለየን ለቤተሰቡ የክልሉ መንግስትና በግላቸው የወሰኑትን እንዲህ ይላል። በዚህ አጋጣሚም ልጆቹ፣ ቤተሰቦቹ እሱም በማጣታቸው ምክንያት እንዳይቸገሩ በእኛ በኩል በግሌም በሆን ልጆቹ እንደ ልጆች የመከታተል በትምህርትም በኑሯቸውም እንዳይጎዱ ድጋፍ ለማድረግ ወስነናል። ይሄ ጀግና ለአገር ብሎ ነው ያለፈው የሁላችንም ኑሮ ለመቀየር የመጪውም እንዲሁ ሕይወት ለመለወጥ ሲረባረብ ነው የነበረው። ስለዚህ ልጆቹ አባታቸው በማጣታቸው በምንም አይነት መጎዳት የለባቸውም። ልክ ነው የእሱ ቤተሰብ ደጋፊ ሕዝቡም በጎኑ በቤተሰብ ጎን እንደሆነ እናውቃለን። ግን የራሳችን ድርሻ መጫወትም አለብን ብለን የበኩላችን ድጋፍ ለማድረግ መወሰናችንም በዚህ አጋጣሚ መግለጽ እፈልጋለሁ። እንግዲህ በድጋሚ ለሁሉም መጽናናቱ እመኛለሁ። አመሰግናለሁ። ኢንጂነር ስመኘው በቀለ ይህ የሀገራችን ህዝብ ከጫፍ እስከ ጫፍ ያነቃነቀ የህዳሴ ግድብ መሪ የነበረ ነው። ኢንጂነር ስመኘው በቀለ የልማት አርበኛው ኢንጂነር ስመኘው በቀለ ቤተሰቡን ወደ ጎን ትቶ ልማቱን ለማፋጠን ሌት ተቀን የሚተጋ ጀግና ነበር። ስለዚህ የሁሉም ዜጎች አሻራ ያረፈበት የጀመሩትን ግድብ አደራውን በመቀበል ዛር እንድናደርስ ጥሪ እናቀርባለሁ ብለዋል። ዶክተር ደብረጽዮን ገብረ ሚካኤል። አለም ፍስሐ ከመቀለ We